ያደረሳችው የጋቢና ቪ አድማጮች፣ የዕለተ ረቡ ጥር 11 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያዝናናሉ፣ ያስተምራሉ ያልናቸውን ፕሮግራሞች አጠናከናል። ከነዚህ መካከል ጥቂቶቹን እናሰማችሁ። ጥምቀትን በጎንደር ቀደም ሲልም ሲከበር ነበረ። የዘንድሮ ግን በጣም ለየት ይላል። ምክንያቱም በጣም ብዙ ከተለያየ ዓለም የመጡ የዲያስፖራ አባላት ያሉበት በዓል ነው። ስለዚህ ያለንበት ሁኔታም ደግሞ እንደዚሁ በብዙ ነገር በብዙ ችግር ያለፈ ሕዝብ ስለሆነ አሁን ና በተረጋጋ መንገድ በጥሩ ሁኔታ በዓሉ እየተከበረ ነው ያለ ዛሬ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል እየተከበረ ይገኛል። ቀደም ሲል የሰማችሁት በጎንደር የበዓሉ አከባበርና ድባብ ምን እንደሚመስል ከተጠናከረው ዝግጅታችን የተቀነጨበው ነው። ሙሉ ዝግጅቱ በምሽቱ ተካቷል። ቻቸው ሰዎች አንተው በኢትዮጵያ የፕላስቲክ ቀዶ ጥገና ሕክምና ያለበትን ደረጃ በተመለከተ በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ከሆኑት ዶክተር አታክልቲ ባራኪ ጋር በትላንትናው እለት ውይይት ጀምረን ነበር። ዛሬ ቀጣዩ ክፍል ተካቷል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥ እና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩ ያሰማናል። አመሰግናለሁ ስመኝሽ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሩሲያቻቸውን በመጪው አርብ እንደሚያገኙና ዩክሬንን የተመለከተውን ንግግራቸውን እንደሚቀጥሉ ተሰምተዋል። በስዊዘርላንድ ጄኔቭ በሚደረገው የሁለቱ ከፍተኛ ባለስልጣናት ንግግር ላይ ብሊንከን ሩሲያን ከዩክሬን በሚያዋሰናት ድንበር ላይ ያለውን ውጥረት ለማርገብ አፋጣኝ እርምጃ እንድትወስድ ይጠይቃሉ ተብሎ ይጠበቃል። ሩሲያ ጎረቤቷን ተወራለች ተብሎ በተሰጋበት በአሁኑ ሰዓት ብሊንከን ወደ ዩክሬን በማቅናት ከሀገሪቱ ፕሬዚደንት ጋር ይነጋገራሉ ተብሎም ይጠበቃል። ሩሲያ በየትኛውም ሰዓት በዩክሬን ላይ ጥቃት ልትከፍት በምትችልበት ደረጃ ላይ ትገኛለች ያሉ አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣን ሀገራቸው ሞስኮ በዩክሬን ላይ የኃይል እርምጃ ለመውሰድ ብትወስን ለሚፈጠረው የተለየ ውጤት እየተዘጋጀች መሆኑንም ጠቅሰዋል። ሩሲያ ጦርዋን ማጠናከርና በዩክሬን ላይ ከረር ያለ ፖለቲካዊ ትርክት ማሰራጨቷን በመቀጠል ባለፈው ሳምንት መጨረሻ ላይ ወደ ቤላሩስ ጦሯን አንቀሳቅሳለች። ይህም ቢሆን ዲፕሎማሲ አላበቃለትም ብለዋል ከፍተኛው የውጭ ጉዳይ መስሪያ ቤት ባለስልጣን። በሶማሊያ ዋና ከተማ ሞጋዲሹ ዋጀር ቀጠና አንድ አጥፍቶ ጠፊ አራት ሰዎችን ገድሎ ከአስር በላይ ማቅሰሎ ተሰምተዋል። ጥቃት አድራሹ ፈንጂ የተጠመደበት ሰደርየው እንደለበሰ ከጦር ሰራዊት ማሰልጠኛ ተቋም ውጭ በሚገኝ ሻይ ቤት ውስጥ ደንበኛ መስለው ከገባ በኋላ ጥቃቱን እንደፈጸመ ፖሊስ አስታውቋል። የፖሊስ ቃል አቀባይ አብዱልፈታህ አደን አጥፍቶ ጠፊው ሆን ብሎ በሻይ ቤቱ ደንበኞች ላይ እንዳነጣጠረ ተናግረዋል። በፍንዳታው 14 ሰዎች ቆስለዋል፣ አራቱ ደግሞ ተገድለዋል። ለትናንቱ ጥቃት አልሸባብ ኃላፊነቱን ወስዷል። ከዚህ ፍንዳታ ከሁለት ሰዓታት በኋላ ሌላ ፍንዳታ በዚሁ ቀጠና እንደደረሰ ፖሊስ አስታውቋል። በአንድ የግል ድርጅት ላይ በደረሰው ጥቃት ምንም አይነት ጉዳት እንዳልደረሰ ፖሊስ አክሏል። እሁድ ዕለት የሶማሊያ መንግስት ቃል አቀባይና የቀድሞ ጋዜጠኛ ሟሊሙ ኢብራሂም አንድ አጥፍቶ ጠፊ ወደ መኪናቸው ተጠግቶ የለበሰውን ቦምብ በማፈንዳት ጥቃት ፈጽሞባቸዋል። ሟሊሙ በእጅና በእግራቸው ላይ ጉዳት ደርሶባቸዋል። በአፍጋኒስታን አዘም አዝሚን ጨምሮ ሶስት የለውጥ አቀንቃኞች በታሊባን በቁጥጥር ስር እንደዋሉ ተሰምተዋል። የለውጥ አቀንቃኞቹ የፓኪስታን ብሔራዊ የጸጥታ አማካሪ ሞይድ ኢየሱፍ በካቡል ጉብኝት ማቀዳቸውን በመቃወም ትዕይንተ ህዝብ እያስተባበሩ እንደነበረም ተነግረዋል። የአማካሪው ጉብኝት ዕቅድ በአየር ሁኔታ ምክንያት መሰረዙን በካቡል የፓኪስታን ኤምባሲ አስታውቀዋል። አዝሚ የተቃውሞው ሰልፉን ዕቅድ ሰኞ ዕለት ለህዝብ ይፋ ባደረገበት ወቅት የታሊባን አመራሮች ለሰልፉ ተሳታፊዎች ከለላ እንዲሰጡ ጠይቆ ነበረ። ከአዝሚ በተጨ ማሪ አህመድ ሳላህ አብዱል ከሪም ቢላል፣ እና ሃያቶላ ረዋፊ የተባሉ የለውጥ አቀንቃኞች በቁጥጥር ስር መዋላቸውን ተመልክተናል ያሉ የለውጥ አቀንቃኞች ለአሜሪካ ድምፅ ተናግረዋል። የታሊባን ፖሊስ ዋና መስሪያ ቤት የሚዲያ ኃላፊ ጀኔራል ሞቢን ካህን በትዊተር በኩል ከቪኦኤ ለቀረበላቸው ጥያቄ መረጃ አሰባስቤ መለሳለሁ ከማለት ወዲያ በጉዳዩ ላይ መልስ አልሰጡም። የአፍጋኒስታን ሰላም ታዛቢ የተሰኘው ተቋም ኃላፊ ሐቢብ ካህን በበኩላቸው ታሊባን የለውጥ አቀንቃኞቹን እንዲፈታ ጥሪ አቅርበዋል። በስተመጨረሻም መጨረሻም የሆንግ ኮንግ ባለስልጣናት ወደ ሁለት ሺህ የሚጠጉ ትንንሽ እንስሳትን እንደሚገድሉ አስታወቁ። ይህን እርምጃ የሚወስዱት በርካታዎቹ እንስሳቶችና በእንስሳት መሸጫ መደብር ውስጥ ይሰራ የነበረ አንድ ሰው በኮቪድ-19 በመያዛቸው መሆኑ ተነግረዋል። ከተማዋ ሃምስተር የተባለውን አይጥ መሰል እንስሳ መሸጥ እንዳቆመችና ከሌሎች ሀገራት ትንንሽ እንስሳትን ማስገባት እንዳገደች የእርሻ አሳሀብት ጥበቃ ተቋም አስታውቀዋል። የሱቁ ተቀጣሪ የሆነ ሰው እና በርካታ ከኔዘርላንድስ የገቡ ሀምስተሮች ዴልታ የተባለ ልውጥ የኮቪድ አይነት ተገኝቶባቸዋል ተብሏል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ተቋም ሲዲሲ ኮሮና ቫይረስን በማሰራጨት ረገድ እንስሳት እዚህ ግባ የሚባል ሚና እንደሌላቸው ማስታወቁ ይታወሳል። መልካሙን ለዜናው እናመሰግናለን። አድማጮች ፕሮግራማችን በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በማህበራዊ ሚዲያ በፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የጥምቀት በዓል በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። በዋዜማም በነበረው የከተራ በዓል ቁጥራቸው ከመቼውም ጊዜ የበዛ ተሳታፊዎች በተገኙበት በታሪካዊቷ የጎንደር ከተማ ተከብሯል። ከተለያዩ የውጭ ሀገራት የመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን በበዛ ቁጥር መገኘታቸውም ለበዓሉ የተለየ ድምቀት እንደሰጠው የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ተናግረዋል። የሰሜን ኢትዮጵያ ጦርነት በተካሄደባቸው አካባቢዎች አቅራቢያ በምትገኘው ጎንደር የሰሞኑ ድባብ ሁኔታዎች እየተቀየሩ እንደሚያሳይ ተስፋቸውን የገለጹም አሉ። በተያያዘ በበዓሉ የሚሳተፉ መንገደኞችን ለማጓጓዝ የበረራዎችን ቁጥር የጨመረው የኢትዮጵያ አየር መንገድ በትላንትናው እለት ብቻ 23 በረራዎችን ወደ ጎንደር በማድረግ ክብረ ወሰን ማስመዝገቡን ለአሜሪካ ድምጽ አስታውቋል። ወደ ጎንደር የተጓዘችው ዘጋቢያችን አስቴር ምስጋናው ተከታዩ ልካለች። የጥምቀት በዓል በሁሉም የኢትዮጵያ አካባቢዎች በሚገኙ የክርስትና እምነት ተከታዮች በየዓመቱ በድምቀት ይከበራል። የጎንደር ግን ይለያል ይላሉ በቅርብና በሩቅ ያሉ የበዓሉ ታዳሚዎች። የዘንድሮ በዓል ድምቀት ደግሞ ሰፋ ያለ እንድምታ ያለው ነው። ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ ያለፉት ዓመታት ድባብ እንደዚህ አልነበረም። ዘንድሮ ወደ ወትሮ ገጽታው ሲመለስ ግን ይበልጥ አምሮና ከተለመደው ድምቀቱ ጨምሮ መሆኑን ያነጋገርናቸው ተሳታፊዎች ገልጸውልናል። በዚህ ዋንዱ ምክንያትም በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በብዙ ሺ ቁጥሮች መገኘታቸው መሆኑን አስረድተዋል። አቶ ያለው ከበደ የጥምቀትን በዓል ጎንደር ከተማ ለመታደም ከለንደን እንደመጡ ይናገራሉ። የዘንድሮ በዓልን ከጎንደር ለማክበር ያነሳሳቸውን ምክንያት ሲገልጹ ጥምቀትን በጎንደር ቀደም ሲልም ሲከበር ነበረ። የዘንድሮው ግን በጣም ለየት ይላል። ምክንያቱም በጣም ብዙ ከተለያየ ዓለም የመጡ የዳያስፖራ አባላት ያሉበት በዓል ነው። ስለዚህ ያለንበት ሁኔታም ደግሞ እንደዚሁ በብዙ ነገር በብዙ ችግር ያለፈ ሕዝብ ስለሆነ አሁን በተዝናናና በተረጋጋ መንገድ በጥሩ ሁኔታ በዓሉ እየተከበረ ነው ያለ እጅግ በጣም ደስ ይላል። በተለይ የዲያስፖራ ልጆች ጋር ስንነጋገር አካባቢው እንደዚህ ከሆነ የበለጠ ባህሉን ማበልጸግና በየአመቱም ጠንካራ የሆነ በኢኮኖሚ የተደገፈ በዓል እንዲሆንና ለቱሪዝም ማዕከል እንዲሆን መስራት እንዳለብን ኢንፎርማሊ ከተለያየ ሀገር ከመጡ ዲያስፖራዎች ጋርም ተነጋግረናል። ስለዚህ ይሄ ጥሩ አጋጣሚ ነው። በጣም በጣም በከፍተኛ ጉጉት እየተቀበልነው ነው። ታቦታቱ ዛሬ ወደ ማደሪያቸው ወርደዋል። ህዝቡ በሆታ በልልታ ነው የሸኘው። ነገ ደግሞ ዋናው በዓል ነው። እንግዲህ በነገ ደግሞ የበለጠ ይደምቃል የሚል እምነት አለን። ቤተልሔም እባላለሁ። ከአፍሪካን ዩኒየን የምሰራው ለዚህ በዓል ነው ከአዲስ አበባ ድረስ እዚህ የመጣሁት። እንዴት ነው የበዓሉ ድባብ? እንዴት አየሽ? የሚገርምሽ ነገር ከጠበቅኩት በላይ በጣም ደስ የሚል ነው። በጣም በሰላማዊ በተረጋጋ በጣም በሚስብና በሚማርክ ሁኔታ በጣም ደስ በሚል ሁኔታ እያከበርን ያለ ነው በጣም ጓጓውን የመጣሁት አሁን የለበስኩት የጎንደርን ባህላዊ ቀሚስ ነው። ነገም እንደዚሁ የጎንደርን ባህላዊ ቀሚስ ጎንደርን ፕሬዘንት የሚያደርግ ለ በጣም ደስ ይላል። እግዚአብሔር ይስጥልኝ። መልካም በዓል እንኳን አደረሰ እንኳን አብሮ ቨርጂኒያ ግዛት ነው የመጣሁት። ዋል የመጣሁት ያው ጠቅላይ ሚኒስትሩ ያቀረቡትን ጥሪ ተከትሎ ነው። የከተራም በዓል እዚህ ጎንደር ከተማ ላይ እያከበሩ ነው ያገኘሁት እና በዓሉ እንዴት ነው? እጅግ ደስ ይላል። ኢንዲጂነስ የሆነ ባህል ነው። የአማራ ክልል በተለይ ከሰሜኑ የሀገሪቱ ጦርነት ጋር በተያያዘ ያው የጦርነት ቀጠና ነው። የጦርነት ቀጠና እንደመሆኑ ድባቡ ምን ይመስላል? እንደማየው እኔም እንደሚሰማኝ፣ ጉዳቱ እንዳለ ሆኖ ግን ሰው አልፎታል። ሙቮውን አድርጓል ጥሩ ነገር ነው፣ ግን ከሳምንታት በፊት የነበረው ታሰብ በዜናም በምንም እንደምንሰማው እጅግ ከባድ ነው። አሁንም ጉዳቱ አለ። የሁሉንም ጥረት ይጠይቃል። ግን አሁን ያንን የተሻገር ነው ይመስላል። ፖስት ዋሩ ያለውን ድባብ ሰው ላይ የደረሰውን ጉዳት ያክል ሀዘን ዲፕሬስ መሆን ነገር አታይም እና በጣም ያስደስታል። ያን ማየት መልካም በዓል አመሰግናለሁ። መሰረት ማም እባላለሁ። የመጣሁት ከለንደን ነው። የመጣሁት ሀገር ጥሪ መሰረት በተጠራ ነው። በአሁኑ በዶክተር አብይ ጥሪ መሰረት ሀገራችን ለመጎብኘት እና ለመደገፍ በዲያስፖራነት ነው የመጣሁት እና እንዴት አድርገን ሀገራችን እንደምንረዳ እንዴት አድርገን እንደምንደግፍ ሕጻናት እናትና አባታቸው የሞቱባቸው ወታደር ልጆችንም እንደዚሁ የማንኛውንም ሁኔታ ሁሉ ለመርዳት ሀገራችን እንድንችል ነው። በበዓሉ ተገኝተናል። ጎንደርም ህዝብ በጣም ቆንጆ አድርጎ ተቀብሎናል። የአማራ ዲያስፖራዎች ማህበር ሰብሳቢ አቶ ሀብታሙ አዱኛ፣ ትላንትና ዛሬ የጥምቀትን በዓል ለመታደም የተገኘው ጎብኚ በአስር ሺዎች የሚቆጠር ነው ብለዋል። ካለፉት ዓመታት በተለይ ከኮቪድ መቀዛቀዝ በኋላ እንደገና ሀገራችን ከተከሰተው ጦርነት በኋላ ለመጀመሪያ ጊዜ ነው፣ በእንደዚህ አይነት ድምቀት እየተከበረ ያለው። ጥሪ የተደረገላቸው ከአንድ ሚሊዮን ዲያስፖራ በጣም ከፍተኛ ቁጥር ያለው በአስር ሺዎች የሚቆጠሩ ዲያስፖራ ወደ ጎንደር ገብተዋል። ጎንደር ትናንት ተካሄደዋል። ዛሬም በተመሳሳይ ከ23 በላይ በረሮች ዛሬም ተከናውነዋል። ከፍተኛ ህዝብ ነው የገባው። በትራንስፖርት የሚገባውን በዛው ቁጥር ነው። ከተማው ድምቅ ብሏል። የጸጥታ ሁኔታ በጣም አስተማማኝ ነው። ዲያስፖራዎች እንግዲህ የገጠመንን የአልጋ ችግር ለመፍታት ከጎንደር ዩኒቨርሲቲ ጋር በመተባበር እዛው አልጋቸው እንዲመቻችላቸው ሁኔታዎች ተመቻችተዋል። በጣም ጥሩ ሁኔታ ነው ያለው። ዛሬ ረፋዶ ላይ ከባህር ዳር ከተማ ተነስተን ጎንደር ከተማ እስክንደርስ ድረስ በርካታ የበዓሉ ታዳሚዎች በቤት መኪና እና በህዝብ ማመላለሻል ትራንስፖርት ሲጓዙ ተመልክተናል። የአካባቢው የበጎ ፈቃድ አገልግሎት ወጣቶችም ከጸጥታ ኃይሉ ጋር ተባብረው ሲሰሩ አግኝተናቸዋል። ወጣት ብርሃኑ አያሌው በጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክርስቲያኖች ህብረት ሰብሳቢ መሆኑን ይናገራል። በዓሉ አሁን ዛሬ ዋዜማው ላይ ነው የምንገኘው። የሚቀጥሉትን ሶስት ቀናት በሙሉ በከፍተኛ ድምቀት የሚከበር በዓል ነው እስከ ቃና ዘገሊላ ድረስ። ስለዚህ ይህን ነገር በሰላም ለማስከበር ከ3 ሺህ በላይ ያህል ወጣቶችን አሰልጥነ እናሰማርተናል። ችግር እንዳይፈጠር ህዝቡን እየጠበቁ አብረው ከህዝቡ ጋር ከጸጥታ ኃይሉ ጋር በመቀናጀት እየሰሩ ነው የሚገኙት። ከዛ በተጨማሪ ደግሞ ወደ ባህረ ጥምቀቱም ሌላ ሽብርም ሌላ ማደጋም ሌላም ችግርም እንዳይከሰት እንግዲህ ከፈጣሪ በታች ምንችለው ነገር እያደረግ ነው። አራት መቶ ሀምሳ ያህል ወጣቶች ፍተሻ ላይ ተሰማርተ ተሰጥቷል። አንድ ሰው ወደ ባህረ ጥምቀቱ ከመግባቱ በፊት ቢያንስ ሶስቴና ሁለቴ እየተፈተሸ ነው የሚገባው። በደንብ ማለት ነው። ሁሉም ነገር የተረጋገጠ የጠራ ነው የሚገባው። ከዚህ በተጨማሪ እንደሚታወቀው እንግዲህ በከተማችን ከፍተኛ የሆነ የአልጋ ጥረት ይኖራል። ስለዚህ በእኛ በኩል እያደረግን ያለው ነው ምንድን ነው በአንዳንድ አጥቢያዎች ቤተክርስቲያናትና በሰንበት ትምህርት ቤቶች ሰዎችን እየተቀበልን እያስተናገድ እንገኛለን። አልጋ በመጥፋቱ ምክንያት ፍራሽ ምናምን ጥለን በየቤታችን የተወሰኑ ሰዎች አሁን ለምሳሌ የኔ ጓደኛዬ ቤት አስራ አንድ ሰው አስተኝቷል ዛሬ የተቀበለ ናቸዋል አልጋ በመጥፋቱ ምክንያት ማለት ነው። የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽንና አገልግሎት ጽህፈት ቤት ኃላፊ አቶ ዳንኤል ውበት በዓሉ በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ተጠናቋል ብለዋል። የጎንደር ከተማ አስተዳደር የክልሉን ማስተካከያ ተቀብሎ ሲያሻሽለው ሰዓት እላፊ ገደቡን ከህዝቡ ጋር በመግባባት ይህ ሲደረግ ግን ከባለቤቱ ጋር ከህዝቡ ጋር ተሞክሮ እና የጸጥታ መዋቅሩ በዚህ ዝግጁ ነው። አሁን ባለበት ሁኔታ እስካሁን በተገመገመ ሁኔታ ሰላሙ በጥሩ መልኩ እየሄደ ያለበት በርካታ የበዓሉ ታዳሚዎች የማረፊያ ችግር እንደገጠማቸው መስማታቸውን የገለጹት አቶ ዳንኤል የዩኒቨርሲቲ ግቢዎችንም ተጠቅመናል ብለዋል። የሚመጣው ሰው ብዙ ከመሆኑ ጋር ተያይዞ ያሉ አልጋዎች በላይ የሆነ ሰው የሚመጣ ከሆነ ማድረግ መቻል አለብን በሚል ከተማ አስተዳደሩ በበቂ ሁኔታ ተዘጋጅቶ አዲስ ብርድ ልብስ አዲስ አንሶላ ግዥ ያስፈጽሞ ዩኒቨርሲቲ ከጎንደር ከታላቁ ከሰላሙ ዩኒቨርሲቲ ጋር በመሆን ክፍሎች እንዲጸዱ ተደርገው በንጹህ ሁኔታ ተዘጋጅተው አልጋው ዝግጁ ሆኖ እየጠበቀ ነው ያለና ጎንደር ዩኒቨርሲቲ አቀባበል እያደረገ ነው። ለጎንደር የጥምቀት በዓል የሚሄዱ ተሳታፊዎችን ለማጓጓዝ ወደ ከተማዋ የሚያደርጋቸውን በረራዎች ቁጥር መጨመሩን የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ ለአሜሪካ ድምፅ እንዳስታወቀው በዛሬው ዕለት ብቻ 23 በረራዎችን ወደ ጎንደር አድርጓል። የዛሬው የበረራ ቁጥር በአንድ ቀን ወደ አንድ መዳረሻ የተደረገ ከፍተኛ የበረራዎች ቁጥር በመሆኑ በክብረ ወሰንነት መያዙንም አመልክተዋል። ለአሜሪካ ድምፅ አስቴር ምስጋናው ጎንደር። እግዚአብሔርን ለዘገባው እናመሰግናለን። እኛም በዓሉን ለምታከብሩ የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ እንላለን። ወደ ቀጣዩ ፕሮግራማችን እንለፍ። በትላንትናው ምሽት ዝግጅታችን የኢትዮጵያ የፕላስቲክ ቀዶ ጥገና ሕክምና ያለበት ደረጃ ምን ይመስላል የሚለውን በመቃኘት በነርቭ ምክንያት እጃቸው ላይ የደረሰውን ጉዳት ታክመው የዳኑትን አቶ ከድር ሸርሞሎና የኢትዮጵያ የቀዶ ጥገና ህክምና ማህበር ፕሬዚዳንት እንዲሁም በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን አነጋግረናል። ዶክተር አታክልቲ ህክምናው በኢትዮጵያ እንደ አውሮፓውያን አቆጣጠር ከ1970 ጀምሮ ሲሰጥ መቆየቱን ነግረውናል። ኤደን ገረመው ከዶክተር አታክልቲ ጋር የነበራት ቆይታ ክፍል ሁለት ቀጥሎ ይቀርባል። ከዘጠኝ ሰባ አራት ዓመተ ምህረት ጀምሮ እስከ ሁለት ሺ አራት ያለውን ደግሞ ንወስደል ሞር ኦር ለስ ሁለት ትልልቅ ነገሮች እያየንበት ነው። አንደኛው በእርዳታ ድርጅት አማካኝነት እኛን ለመርዳት መጥተውን ወደ ሰላሳ አመት እያክል አገልግለው የተመለሱ እኛን የሚያስተማሩ ዶክተር የሚባሉ በአስራ ዘጠኝ ሰባ አራት ጀምረው በሁለት ሺ አራት ቅረታወጥ ተመልሰዋል። በዚሁ ዘመን ግን ሶስት የሚታወቁ ሰዎች ኢትዮጵያውያን የሆኑ ሰዎች ስፔሲፊካሊ ይህንን ትምህርት ተምረው ወደ ሀገራቸው ተመልሰው ያገለግሉ ነበር። ይሄ ሁለት ነገሮችን የያዘው ከአስራ ዘጠኝ ሰባ አራት አመት ውስጥ ከሁለት ሺ አራት የነበረበት ጊዜ ነው። ከሁለት ሺ አራት በኋላ ግን በከፍተኛ ሁኔታ ብዙ ሰዎች በስልጠና ውስጥ ገብተው ሀገር ውስጥ የራሳችንን ትሬኒንግ ታቋቁም ያስቻለ ዘመን ነው። ስለዚህ የመጀመሪያው ምንድን ነው? በኖርዌጅን እርዳታ የተወሰኑ ሰዎች ጀነራል ሰርጀሪ ባክግራውንድ ያለን ሰዎች ትሬኒንግ እንዲኖስ ተደርጎ የሶስት አመት ፌሎርሺፕ ፕሮግራም ተደርጎ ግማሹን ውጭ አገር ግማሹን ሀገር ቤት ተመረን። ከዚም በኋላ እንደገና የራሳችንን ጁስ ማሰልጠን በሁለት ትልልቅ ፕሮግራሞች፣ አንደኛው ጂፒ ሆነው መጥተው አምስት አመት ይማራሉ። ሁለተኛው ግሩፕ ደግሞ ኦልሬዲ ሰርጅሪ የሆኑ አራት አመት የተማሩ ሰዎች ቀዶ ጥገና ሐኪሞች ናቸው። ወደ ኛ ጋር መጥተው ለሶስት አመት ከኛ ጋር ይቆያሉ። በተጨማሪም አሁን በቅርብ ጊዜ ከፈት ነው ምንድን ነው በዚሁ በምስራቅ አፍሪካ ነው ያሉ ወንድሞቻችን ደግሞ ይህንን ቻንስ እንዲያገኙ በሚል መጣን የሆነ የራሳችንም ፕሮግራም ኮምፕሮማይዝ ሳያደረግ ችግር ሳያደርግ መቀበል የጀመርንበትና ቁጥራችን የጨመረበት ማህበር ያቋቋምንበትና ከአዲስ አበባም ወጥቶ ሙያው እንዲሰጥ ያስቻለበት ነው። በዚህ ሰዓት አሁን ከአዲስ አበባ ውጭ አምስት ስድስት ቦታ ላይ ይህ ሕክምና ያስጠጠ ነው። ይህን ይመስላል ሕክምናው በአሁኑ ሰዓት ያለበት ደረጃ ምን ይመስላል? የሐኪሞች ውስጥ ቁጥር ምን ያህል ነው? በፊት የነበረ አንድ ግምት አለ። የዛሬ ሀያ ምናምን አመት የነበረ ግምት በዛ በነበረው የህዝብ ቁጥር እና በዛ በነበረው ሁኔታ ከመቶ ሺህ በላይ ሰርጀን ኦፕራሽን በፕላስቲክና ሪኮንስትራክቲቭ ሰርጀን ብቻ በአመት ያስፈልጋል የሚል ነው። ስለዚህ ፍላጎቱ ከፍተኛ እንደሆነ ያመለክታል። ሌላው ደግሞ የምናየው ምንድን ነው? ፍላጎቱ ከፍተኛ መሆኑ የምናየው ከአቅዱ ጋር ሕክምና ያላገኙ አቸዋበ ከችግሩ ጋር በጣም በረጅም ጊዜ የኖሩ ሰዎችን እናገኘ በእጆቻቸው ላይ በፊቶቻቸው ላይ ችግር የደረሰባቸው ሰዎች አርጅተው ሕክምና ሳያገኙ ሰባ አመት ሰማንያ አመት እንድናገኛቸው እንችላለን። ለምሳሌ በቃጠሎ በአደጋ በካንሰር ችግ ለዱ ችግር ኖሮባቸው የሚወረዱ ሰዎች እነዛ እነዛ አሉና ና ከፍተኛ ነው። ነገር ግን በአንጻራዊ ሁኔታ ስናየው የመጨረሻው ዘመን ቁጥሩ ምናልባትም አንድ ሁለት ከነበረበት አሁን በደንብ ጸግ ነው ሰርቲፋይድ ሆነው የሚሰሩ ከሀያ አምስት ያላነሱ ሰዎች አሉ። አንዳንዶቹ ከአዲስ አበባ ውጭ ነው ያሉት፣ በስልጠና ላይ ሆነው። በሚቀጥሉት ጥቂት አመታት ደግሞ ወደ ስራ የሚገቡ ከሀያ አምስት ከሰላሳ ሰዎች አሉ። ይህን ይመስላል። እሺ፣ ህክምናው ላይ እንቆይና ዘርፉን ለማሳደግ ያሉ ተግዳሮቶች ምንድን ናቸው? አጠቃላይ አጠቃላይ አሁን ትልቁ ምንድን ነው ንሳኝ ሆነው ያየሁት ተማሪ የሰው ሀይል በአመት ማሰልጠም ይቻለሁ በጣም ጥቂት ነው። ለምሳሌ መቀበል እንዲቻሉ ከአምስት ከሰባት ነው። የትምህርት ጥራቱን እንጠብቁ ጥሩ ሰው ለማርፋት ከዛ በላይ መውሰድ አይቻልም። አንድ ትልቅ ጠዳበት መሰለኝ፣ እሱ ነው። ሁለተኛው ደግሞ እነዚህ ባለሙያዎች የፕላስቲክና ሪኮንስተር ቀዶ ባለሙያዎች ብቻ አደለም የሚያስፈልግ በተጓዳኝ አብሮ ብዙ የሚያስፈልግ ባለሙያ አለ። በሌላ ሙያ ያለ ለምሳሌ ፊዚዮተራፒ ሊሆን ይችላል፣ አነስቴዚያ ሊሆን ይችላል። የነርሲንግ ኬሩ ለየት ይላል። ግሩፕ አርጎ የሚሰሩ ህክምናዎች አሉ እነዚ ለነዛ የሰው ሀይል በደንብ ይፈልጋል አንድ እሱ ሁለተኛው ምንድን ነው ተቋማት ያላቸው እቃም አስፈላጊውን ነገር ለማቅረብ ች ውስንነት ያው ከሀገር ኢኮኖሚ ጋር የተያያዘ እስከ ቅርብ ጊዜ ድረስ የሙያው ተዋጽኦ ሊያሳድር የሚችለው በጎ ነገር በተለያየ ምክንያት በዛ ሙያ ላሉ ሰዎች ግልጽ አልነበረ ምን እንደምንሰራ ይህም አሁን በጣም ብዙ ነገሮችን አሁን ሳይ ተሻሽለዋል ስለዚህ ሰዎች አሁን እንደምንሰራ ያውቃሉ የሚሰራው ስራ በህብረተሰቡ ዘንድ ሊያመጣ የሚችለውን ለውጥ በጣም ይረዳሉ። በዚህ ምክንያት እንግዲህ ሚኒስትሪሽኖች እነዚህ ነገሮችን ለማብቃት ነ ለማለት ከህክምናው ጋር ተያይዞ ደግሞ በህብረተሰቡ ዘንድ የሚነሳ ነገር አለ። ለምሳሌ ፕላስቲክ ሰርጀሪ ሲባል ወይም የፕላስቲክ ቀዶ ጥገና ሲባል እንደው መልክ ለማሳመር ወይም ደግሞ እንደ ቅንጦት የሚወሰድበት ነገር አለ። ሌሎችም አባባሎች አሉ። እግዚአብሔር የፈጠረላችሁን ለምን ትቀይራላችሁ የሚሉ ነገር አለ እና አንደኛ ህክምናው እዛ ደረጃ ላይ ደርሷል በኢትዮጵያ። ሁለተኛ ደግሞ ከህክምናው ጋር ተያይዘው ያሉ አሉታዊ አመለካከቶች ምንድን ናቸው? በማህበረሰቡ ዘንድ ይሄ ሙያ ብዙ ዘርፎች አሉት በውስጡ፣ ግን በዋናነት ሁለት ግንድ ነው ያሉ አንደኛው ግንድ የኮስሞቲክ ሰርጀሪ የሚባለው ኤስቴቲክ ሰርጀሪ የሚባለው ነው። ብዙ ጊዜ ይሄ በእኛም ሀገርም ቢሆን ያንን ነገር የሚፈልጉ ሰዎች አልሳሳትም ብዬ ነው። ምክንያቱም ለራሳችን ያለን ግምት ዘራሳችን ላለ ራሳችን ለመልካችን፣ እነዚህ እነዚህ ነገሮች ወሳኝ ናቸው ብዬ ነው ማሰብ። ባይሆኑ ኖሮ ጠዋት ታጥበን አንመጣም ነበር፣ ወይ ልብሳቸው ወይ መስታወት አናይ ነበር። በዚህ የሚታቀፉ ነንስቴቲክ ኮስሞቲክ የሚባሉ ስራዎች አሉ። በቤት ላይ ሊሆን ይችላል፣ በቅርስ ላይ ሊሆን ይችላል፣ በጋሊ በሁድ ላይ ሊሆን ይችላል። አንዳንዶቹ እንደውም ቦርደር ላይ ናቸው፣ መሀል ላይ የተቀመጡ ናቸው። ለምሳሌ ትልቱ አብሮ የጀርባ ህመም ሊያመጣ ይችላል። በጡቱ ጥፋት ውስጥ ላባ ላቦት ምናምን ሆኖ ፈንገስ ማሳከክ አለች ነገሮች ሊሆን ይችላሉ። ይሄ አሁን ቦርደር ላይ መሀል ላይ የተቀመጠ ነው። ስለዚህ ይሄ የህክምና ዘርፍ በተጋኖም ብቻ ታወቅ አስችሎታል። ስለዚህ አንም ሰው አውቶማቲካሊ ይሄንን ሙያን የኮስሞቲክ ስራ ነው የሚያስበው። ጀመር ሰዎች ስለሙያው ሙያው ላያውቁ ይችላሉ። ብዙ ሰዎች አያውቁም። የሚያውቀው ያነበው ከተሜ የሆነው ግን ብዙ ጊዜ እንትን የሚሆነው ጭንቅላት ውስጥ የሚመጣው ኮስሞቲክስ ሰ ። ሁለተኛው ግን ምንድን ነው በሰው ዘንድ ያለ ብዥታ፣ ደግሞ የዛ ችግር ምክንያት ቅድም ያልሽውን መደምደሚያ ያመጣል። ለምሳሌ የከንፈር መሰንጠቅና የላንቃ መሰንጠቅ የተለያዩ ህብረተሰብ ውስጥ እንደየ እንደየባህላቸው የተለያየ ምክንያት አለ ምክንያት ተብሎ ይገመታል። ለምሳሌ እርግማን ብሎ የሚገመት መደል ይችላል ወይ እናትየ ወር ጉዞ ሆና እንደዚህ አይነት ሰው በነበረበት ጊዜ ስቆ ሊሆን ይችላል። እንዲህ እንዲህ የሚባል እያንዳንዱ በሽታ እንደ ማህበረሰቡ ባህል የራሱ የሆነ ትንታኔ አለ። ያ ትንታኔ ለሕክምናው እንቅፋት ሊሆን ይችላል። ስለዚህ ግንዛቤው ከሌለ ሰዎች እስከነ ችግራቸው ይኖራል። ዘርፉን እንደ ዘርፍ ለማሳደግ ከመንግስትም ከማህበረሰቡም ከባለሙያው ምን ቢደረግ መልካም ነው ይላሉ? ምንድነው፣ ቅድም አሁን ያነሳናቸው ሁለት አንኳን የሆኑ ምሰሶዎች አሉ ለዚህ መፍትሄ ይሆናሉ ከምንላቸው ውስጥ አንደኛ የሰው ሀብት ልማት ነው። ሰዎችን ማሰልጠን፣ ማብቃት እና ዲፕሎይ ማድረግ ስልጠናው አዲስ አበባ ላይ ያለው፣ ግን በቅርብ ጊዜ ስልጠናው ተስፋ አረጋለው ከአዲስ አበባ ወቅቱ ጅማ፣ የትም ቦታ ሌሎቹ የህክምና ዘርፎችን ስልጠና እንደሚሰጠው ለዚህም ስልጠና ይሰጠ። ለዚህ ግን ምንድን ነው አብሮ በተጓዳኝ ተቋማት ማድረግ አለባቸው። ተቋማት እነዛን ሰዎች ለመቀበል ቦታ ማዘጋጀት አለባቸው፣ ዕቃ መግዛት አለባቸው። የግል ማስተማሪያ ትምህርት ቤቶችም እነዚህ ኮንትኔንት ሊያደርጉ ይገባል። በሰው ሀብት ልማት ላይ በሶስተኛ ደረጃ የህብረተሰቡ አስተዋጽኦ ብዙ ነው። ይመስለኝም ሉ ግምታዊ ሊሆን ይችላል እንጂ ራሱ ሀብት ከማስተባሰብ ጀምሮ እነዚህን ኢንስቲቱሽኖች በሰው ሀብት ልማትም ሆነ ተቋሞችን ከማብቃት እየያዙ እንቅስቃሴዎች እንደ አጋር ሆኖ ህዝብ ሊያሳድግ ይችላል። ሁለተኛ እነዚህ ሚስቲሽኖች ህብረተሰቡን ማስተማር፣ ህብረተሰ ማንቃትና ህብረተሰቡ የተወሰነ ክህሎት እንዲኖር ማድረግ ቢቻል በተለይ ከአደጋና ከካንሰር ጋር በተዛመደ መልኩ ብዙ የመከላከልና በጊዜ በሽተኛ የማግኘት እድል ማግኘት የሚቻለው ህብረተሰቡን በማሳተፍ። ዶክተር፣ ለነበረን ቆይታ ለጊዜዎት በጣም አመሰግናለሁ። ዶክተር፣ እኔም በጣም አመሰግናለሁ። እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። በቀጣዩ ዝግጅታችን በላሊበላ ስዕሎችን በብራና እየሸጠ የሚተዳደረውን ወጣት ብርሃንን እናስተዋውቃቸዋለን። ከብርሃን ጋር ቆይታ ያደረገው ኬኔዲ አባተ ነው። ሠዓሊ ብርሃን ገብረ ጻዲቅ የላሊበላ ከተማ ነዋሪ ነው። ገና የ28 ዓመት ወጣት የሆነው ሠዓሊ ብርሃን በገና በዓል ዋዜማ በቅዱስ ላሊበላ ደብር ደጃፍ ላይ በድሮ የኢትዮጵያ የአሳሳል ዘይቤ ስዕሎችን በብራና ላይ እየሳለ ነው ያገኘሁት። በጠረጴዛው ላይ ካስቀመጣቸው የተለያዩ ቀለሞች በብሩሹ እያጣቀሰ በብራናው ላይ የተለያዩ ትውፊታዊ ስዕሎችን ያኖራል። እዚህ ጋር ላይ ያሉት እንግዲህ እዚህ ጋር ቤተክርስቲያን በአጠቃላይ ያያቸዋቸው ስዕሎች የቅዱስ ላሊ የንጉስ ላሊበላ ሌላ መላእክቶች፣ ቅዱስ ሩፋኤል፣ ቅዱስ ገብርኤል ጠቅላላ ያሉ የመላእክታት ስዕሎች አሉ። እዚህ ጋር ከሃይማኖቶች የሚሆኑም አሉ። ብቻ ጊዜ ጋር ቦታውን ተረግጦ ማስታወሻውን ይዘው መውሰድ ለሚፈልግ ከሃይማኖቶችም አንዳንድ ስዕሎች አሉ። ለነጮች ብዙ ጊዜ ሃይማኖትም ያላቸው የላቸውም ስለሚመጡ እነሱን በማገናዘብ ለሶስት አይነት ስዕሎች ነው ያሉት። ሰዓሊ ብርሃን ይህን የስዕል ሙያ ከየት እንደቀሰመ ላነሳውለት ጥያቄ ምላሹ ይህ ነው። ሙያውን ያው ከድሮ አባቶች ነው። እዚሁ አካባቢ ጥንት ሰዓሊዎች ነበሩ። ቆዳን ፍቃው እዚሁ ነክረው ፍቃው ቆድብሮ አዘጋጅተው ብራና ጽሁፍ የሚጽፉ ትልቁ አባቶች ነበሩ። ህይወት ያሉም የሌሉም አሉ። ከነሱ ነው የወረስኩት። እዚሁ አካባቢ ባሉ ሰዓሊዎች ነው የወረስኩት። ከጀመርኩ ያው አስር ዓመት አካባቢ የሆነ ነው። ከባህር ዳር ዩኒቨርሲቲ በቢዝነስ ማኔጅመንት የመጀመሪያ ዲግሪ ማግኘቱን የሚገልጸው ወጣቱ ሰዓሊ ብርሃን የስዕል ስራውን በማስበለጥ በተመረቀበት ሙያ ሌላ ስራ የመስራት ፍላጎት የለውም። በአሁኑ ወቅት ያለው የገበያ ሁኔታ ከወትሮው የቀነሰ ቢሆንም በዚሁ የሙያ ስራው መቀጠል ምርጫው መሆኑን ሰዓሊው ይገልጻል። ወደ ስዕሉ እንግዲህ ያው ትምህርት እየተማርኩኝ ጎን ለጎን የስራው ፍቅር ስለነበረብኝ እንዳልኩህ ትልቅ አባቶች ሰሩ ስለነበረ ከጎናቸው ሳይ ነበር። በአብዛኛው ደግሞ ላሊበላ እንደሚታወቀው በቱሪስት ነው መንሰፋችን። ቱሪስት ነው የገቢ ምንጫችን። ቱሪስት ስለሆነ እና እሱን እያየው ስለሆነ ያደግኩትኝ እ ተሰጠውም ስለነበረኝ ትምህርቴን እንደጨረሱ ቀጥታ ወደዛ ሙያን ልገባ እችል ያለው ቀጣ ወደ ሌላ አልሞከርኩም። አካባቢው ግንና በዚህ ሰዓት በጣም ነጮች የሚበዙበት ወቅት ነበረ። በእርግጥ አሁን በወቅታዊ ጉዳይ በነበረው ችግር በጣም ቀንሶ ኑሯን። ከዛ በፊትም ቢሆን ላሊበላ ባይዘ የምትደዳደረው በቅርሶቿ ና ምንም ሌላ የገቢ ምንጭ የሌላት ሀገር ሙሉ ላሊበላ ማለት ነው። ግን አሁን ያው ከአንድ አመት በፊትም ቢሆን ኮሮና አግዶት እንግዳውን ኑሯል። አሁን ከዛ በኋላ ደግሞ ግርጅንታዎቹ ገብተውም እንግዲህ አምስት ወር ስድስት ወር በዚህ መልክ ኖረናል። ተደራራቢ ችግር ነው የነበረበት። ግን ያው ብቻ ቢገበያው ምኑ ቢቀንስም ከወትሮው ጥሩ ቢሆንም ያው የቀነሰ ነው። ተቀጥሮ ከመስራት ይህ ይሻላል ነው ይሄ ይሻላል፣ ደግሞ ይሻላል፣ ያዋጣል። አዎ ምንም አይልም፣ ስራው ያዋጣል። ምንም እንኳን የውጭ ሀገራት ጎብኚዎች በታሪካዊቷ ላሊበላ አሁን ላይ እንደ ወትሮ ባይስተዋሉም የስዕል ስራዎቹን የሀገር ውስጥ ጎብኚዎችም ይሸምታሉ። ከጎንደር የመጣችው ወጣት ቤቴልሔም ካሳውን እነዚህን የብራና ስዕሎች ሲገዙ ካገኘኋቸው ጎብኚዎች መካከል ናት። እስኪ አሁን የገዛሻቸው ስዕሎች ምንድን ናቸው? ስዕሎቹ ያው የመላክታን፣ የቅዱስ ላሊበላ፣ የመብርሃን ሌላ ደግሞ ያው የቅዱስ ጊዮርጊስ ናቸው። በጣም ያምራሉ ስዕሎቹ። ከቆዳ የተሰሩ ናቸው። ማለት ሌላ ነገር ገዛለሁ፣ ይህን ግን ገዝቻለሁ። አቅም ነበር ያው ደስ ስላሉን ገዝቻለሁ። ገና አይደል፣ ስጦታ ይሰጣል ለጓደኛ። ለዛ ነው በጣም ያምራል። ሁላችሁን ግዟቸው። ለዚሁ አጋጣሚ ሰአሊውም ደግሞ ያው እጁ ይባረክ። የብራና ስዕሎችን ለመሳል ምን ያህል ጊዜ እንደሚወስድበትና ስዕሎቹ ስለሚሸጡበት ዋጋም ሰአሊ ብርሃን ገብረ ጻዲቅ እንዲህ ያብራራል። አንድ ስዕል ለምሳሌ ሳይዛቸው ይለያያል። ትልልቆች ስዕሎች አሉ ፖስት ካርድ መልኮች የሚሰጣሉ ግን ያው እንደ የስዕሉ ትልቀትና ግስበት ነው የሚለካው። ትልቅ ነው የሚባለው አለ በሜትር ከአንድ ሜትር ከሃምሳ እስከ ሁለት ሜትር የሚባሉ ትልልቆች ጊዮርጊስ፣ እነዚህ ፊደላቶች ምናምን አሉ። እነሱ ትልልቁ የሚባሉ ስዕሎች ያው እስከ ሶስት ቀን እስከ አራት ቀን ከዛ በላይ የሚፈጁ አሉ። ያው በአማካኝ ከአንድ ቀን እስከ ሳምንት በላይ የሚፈጁ ስዕሎች አሉ። ትልልቆች አሉ። ሂሳባቸው ሂሳባቸውም እንደዛው ነው። በስራቸው ልክ ነው ሂሳብ የሚያወጣላቸው። በዚህ እንትን ዋጋ የላቸውም። እንደ ሁኔታዎች እያየን ነው የምንሸጠው። በወቅታዊ ጉዳይ እንደ ወቅቱ እያየን ነው የምንሸጠው እንጂ ይ ያክል ቋሚ የሆነ ትን የላቸው። በሚያዋጣ መልኩ ብዙ ትርፍ አያስፈልግም። ትንሽዬም ካለው ብቻ በዛ መልክ ነው ምትን የምንለው። ሳሊ ብርሃን ስለ ቀጣይ እቅዱም አውግቶኛል። ከዚህ በኋላ ያው ያለኝ እቅድ ያው ይህንኑ ስራይ ማሳደግ ነው። በጋላሪ መልክ በትልቅ ቦታዎች ላይ ትልቅ ቤቱ ላች ላይ ሁኜ ስራይን ማስፋፋት ይህን ስራ እየተረሳ ያለም የስዕል አሳሳል ዘይቤ ነው። እሱን ነገር ደግሞ በደንብ የማስተዋወቅና የማስፋት ፍቅር ነው ያለኝ። በአብዛኛው በቤተ ክርስቲያን ቅዱሳን ተደርገው የሚቆጠሩ የሃይማኖት አርበኞችን ጨምሮ የቅዱሳን መልእክትን ስዕሎች በኢትዮጵያዊ ዘይቤ በብራና ላይ የሚስለው ሰአሊ ብርሃን በዚህ ጎዳናው ነገ አንቱታን ካተረፉ የዘርፉ ባለሙያዎች ተርታ እንደሚሰለፍ ያምናል። ፍላጎትን ማወቅና ራስን ማዳመጥ ለነገ ራእይ ስኬት መሰረት መሆናቸውንም እንደሚያምን አጫውቶኛል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። በቅንብር አብሮን ካመሸው ንጉሱ ታምሬ ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰይ በለን። መልካም